ላለፉት ሶስት ሳምንታት የኦሮሞ ብሔረሰብ አባላት ተማሪዎች የአዲስ አበባ አስተዳደር ወደ አጎራባች ከተሞች መስፋቱን ሲቃወሙ ሰንብተዋል። የተቃውሞው መነሾ እርምጃው ያለ ተገቢ የገንዘብ ክፍያ ገበሬዎችን የሚያፈናቅል የመሬት ቅርምት ነው የሚል መሆኑ ተዘግቧል። የጸጥታ ኃይሎች ተቃዋሚዎቹ ላይ በወሰዱት እርምጃ ቢያንስ አምስት ሰዎች እንደተገደሉ መንግስት አምኗል። ተቃዋሚዎች በበኩላቸው የተገደለው ሰው ቁጥር ስልሳ እንደሚደርስ የገለጹ ሲሆን ከጸጥታ አስከባሪ ወገኖች የሞቱ እንዳሉም ተገልጿል። ጺዮን ግርማ የዛሬውን ውሎ የተመለከቱ ርዕሶችን ይዛለች። ማርታ ቫንደር ቮልፍ ደግሞ ከአዲስ አበባ የላከችውን ዘገባ የተቃውሞውን ጅምር ያትታል። የተቃውሞ መነሻ ያለ ተገቢ የገንዘብ ክፍያ ገበሬዎችን የሚያፈናቀል የመሬት ቅርምት ነው የሚል መሆኑ ሲዘገብ ቆይቷል። የጸጥታ ኃይሎች ሰልፈኞቹ ላይ በወሰዱት እርምጃ ቢያንስ አምስት ሰዎች እንደተገደሉ መንግስት አምኗል። የተቃዋሚ ድርጅት መሪዎች በበኩላቸው የተገደለው ሰው ቁጥር ስልሳ እንደሚደርስ ተናግረዋል። የጸጥታ አስከባሪዎች ሕይወት ማለፉም ተገልጿል። የኦሮምኛ ቋንቋ ዝግጅት ክፍል ባልደረቦቻችን ስለ ዛሬው የተቃውሞ ሰልፍ ውሎ ምንጮቻቸውን ጠቅሰው እንደዘገቡት በዛሬው ዕለት በምዕራብና ምስራቅ ወለጋ፣ በሱሉልታ፣ በወሩ ጉድሩ፣ በነጆ፣ በጫንቃና በሌሎች ቦታዎች ሰልፉ መቀጠሉንና በዚህም የሕይወት መጥፋቱ ተገልጿል። በሌላ በኩል በኢሉባቡር አልጌሳቺ ከተማ ለሰላማዊ ሰልፍ የወጡ ሰዎች ተቃውሟቸውን አሰምተው በሰላም መመለሳቸው ታውቋል። በተጨማሪም ቁጥራቸው ያልታወቁ ሰዎች መታሰራቸውን አብዛኞቹ የኦሮሚያ ክልል ከተሞች በፌዴራልና መከላከያ ፖሊስ ጥብቅ ጥበቃ ስር መዋላቸውን ዘግበዋል። በሌላ በኩል ማርታ ከአዲስ አበባ ባጠናከረችው ዘገባ የተማሪዎቹ ተቃውሞ ወዲያውኑ በአዲስ አበባ ከተማ ዙሪያ ያሉ የኦሮሚያ ክልልን አዳረሰ ሲል ይጀምራል። የተማሪዎቹ ተቃውሞ ወዲያውኑ በአዲስ አበባ ከተማ ዙሪያ ያሉ የኦሮሚያ ክልልን አዳረሰ። ገበሬዎችና ሌሎች ነዋሪዎችም በተቃውሞ ተማሪዎቹን ተቀላቀሉ። መንግሥት አንዳንዶቹ ተቃዋሚዎች አገሪቱን ለማናጋት የሚንቀሳቀሱ ናቸው በማለት ይከሳል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ነዋሪ ወደ ክልሉ የተላኩ የጸጥታ ኃይሎች ሌሎች ሰዎች ተቃውሞውን እንዳይቀላቀሉ መንገዶችን ዘግቶ እየተቆጣጠረ እንደሆነ ተናግረዋል። ሞስት ኦፍ ዘ ፕሮቴስተርስ አር ፋርመርስ አብዛኞቹ ተቃዋሚዎች ገበሬዎች ናቸው። ከገጠር አካባቢዎች ነው ወደ ከተሞች የሚመጡት። የመከላከያ ኃይል ደግሞ ወደ እኚህ ገጠሮች አምርተዋል። ፖሊሶችም ተቃዋሚ ሰልፈኞቹን በቁጥጥር ስር እየዋሉ ነው። የኢትዮጵያ መንግሥት ተቃዋሚ ሰልፈኞቹ ከጸጥታ አስከባሪዎች ጋር ባደረጉት ግጭት አምስት ሰዎች መሞታቸውን አረጋግጫለሁ ብሏል። ተቃዋሚ የፖለቲካ ፓርቲዎች ግን የተገደሉ ሰዎች ቁጥር ስልሳ ደርሷል ይላሉ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትላንት ረቡ ባወጣው መግለጫ መንግስት ተቃውሞውን በኃይል እያፈነ ነው ብሏል። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን የተባለውን በመቃወም ባለፈው ዓመት ሚያዝያ ወርም እንዲሁ ተቃውሞ ተነስቶ ነበር። ተቃውሞውን ተከትሎ የጸጥታ ኃይሎች በወሰዱት የኃይል እርምጃ በደርዘኖች የሚቆጠሩ ሰዎች ሕይወታቸው አልፏል። ከፍተኛ ቁጥር ያላቸው ሰዎችም ታስረዋል። ማስተር ፕላን የተባለው የዋና ከተማዋን ማለትም የአዲስ አበባን ድንበር የሚያሰፋ ንድፍ ነው። በዙሪያዋ የሚኖሩ የኦሮሚያ ክልላዊ አስተዳደር ዜጎች የታቀደው መዋቅር መሬታችንን ነጥቆን የባህል ቅርሶቻችንን የሚያወድም በመሆኑ ያሳስበናል ይላሉ። የኢትዮጵያ መንግስት ባለስልጣናት ካለፈው አመት ተቃውሞ በኋላ ስለ ማስተር ፕላኑ ጉዳይ ከሚመለከታቸው አካላት ጋር ሁለገብ ውይይት ለማድረግ ቃል ገብተው ነበር። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መሪ ፕሮፌሰር መረራ ጉዲና እነዚያ ቃል የተገቡት ውይይቶች አልተደረገም ይላሉ። ብዙ ጊዜ ውይይት እንዲደረግ ሞከርን፣ አናደርግም አሉ። ከዚያም ግልጽ ህዝባዊ ስብሰባ ለማድረግ ሞከርን፣ እሱንም እምቢ ያሉ መንገዱን ዘጉብን። አሁን እንግዲህ እዚህ ላይ ደረስን የዚህ መንግስት ሁኔታ ህዝቡን አንገሽግሾታል። በተለይም ወጣቱ ይህ መንግስት በሚያደርገው ሁሉ ተንገሽግሾአል። ፕሮፌሰር መረራ ጉዲና ማስተር ፕላኑ መሰረዝ አለበት፣ የኦሮሚያ ክልላዊ መንግስትን ፈርሶ በሌላ መተካት አለበት ይላሉ። መንግስት በበኩሉ ማስተር ፕላኑ ስራ ላይ አልዋልም ይላል። ተቃዋሚዎች ደግሞ ገበሬዎችን ማፈናቀል ከተጀመረ እንደቆየ ይገልጻሉ። በኢትዮጵያ ብዙም ተቃውሞ አይካሄድም። ገዢው ፓርቲ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ስልጣን የያዘ ሲሆን ባለፈው ግንቦት ወር በተካሄደ ምርጫ ሙሉን የምክር ቤት መቀመጫ ተቆጣጥሯል። የጸጥታ ጥናቶች ተቋም ባልደረባ ሀሌሉያ ሉሌ ውጥረት እንደ ሰፈነ ይናገራል። ታይቶ የማይታወቅ ከፍተኛ ተቃውሞ ነው እየተመለከትን ያለነው። የጸጥታ ኃይሎችም ሆኑ መንግስት የተከሰተውን ከፍተኛ ተቃውሞ የጠበቁ አይመስለኝም። በኔ እምነት የክልሉ መንግስትም እንዲህ አይነቱን ጥያቄ ለመመለስ የተዘጋጀ ያለ መሆኑን ሁኔታው አሳይቷል። ኢትዮጵያ በፍጥነት በኢኮኖሚ እያደጉ ካሉ የአፍሪካ ሀገሮች አንዷ ናት። ሆኖም አንድ ሶስተኛ ዜጎቿ አሁንም ከድህነት ወለል በታች የሚኖሩ ሲሆን በዚህ ዓመት በተከሰተው ድርቅ ደግሞ በርካታ ሚሊዮን ሕዝብ ለአደጋ ተጋልጧል።